ከማህበረሰብ ለማህበረሰብ አቶ አቡላጓ በአውስትራሊያና ኒውዚላንድ የህዳሴ ግድብ የሎቢና ሶሻል ሚዲያ ሰብሳቢ። አቶ አለማየሁ በዛብህ የሎቢ ቡድን ሰብሳቢ፣ አቶ ዳግማዊ በላይ የሚዲያ ቡድን ሰብሳቢ። በቅድሚያ አቶ አቡላ የዚህ የሎቢና ሶሻል ሚዲያ ቡድን አመሰራረቱ ቤት ነው? አላማና ተልእኮዎቹስ ምንድን ናቸው? ስራውን በጣም እናመሰግናለን። እንግዲህ የዳሴ ጉዳይ በተመለከተ የሉና ጉዳይ ስለሆነ የማንነትም ጉዳይ በመሆኑ እያንዳንዱ ኢትዮጵያዊ የሚያገባው ጉዳይ በመሆኑ የተነሳ በአውስትራሊያ ና በኒውዚላንድ የዲፕሎማሲ ቡድን ተቋቁሞ ነበር። ይህ የዲፕሎማሲ ቡድን ሶስት ቡድኖች ያካትታል። እነዚህ ሶስቱ ቡድኖች አንዱ የሎቢ ና ሶሻል ሚዲያ ቡድን፣ ሁለተኛው ደግሞ የቦንድ ሻጭና የፋይናንስ ድጋፍ አሰባሳቢ ቡድን እና ሶስተኛው የቴክኒክ የሳይንስና ምርምር ቡድን ናቸው። እነዚህ እንግዲህ በአጠቃላይ የተቋቋሙ ቡድኖች እያንዳንዱ ኃላፊነት እና ተግባር አለው። ወደ ሎቢ እና ሶሻል ሚዲያ በምንገባበት ጊዜ ጄኔራሊ ያለው አላማ አንደኛ የሕዳሴ ጉዳይ በማስመልከት በአውስትራሊያና በኒውዚላንድ የሚገኙት ኢትዮጵያውያንና እና ትውልደ ኢትዮጵያውያን ተገቢ ግንዛቤ እንዲያገኙ እና ከዛም በተጨማሪ ደግሞ ይህን ስራ ሊሰራ የሚችል ሁለት ቡድኖች አሉ አንዱ የሎቢ ቡድን ነው። ሁለተኛ ደግሞ የሶሻል ሚዲያ ቡድን ነው። ስለዚህ እነዚህ ሁለቱ ቡድኖች የየራሳቸው እቅድ አላቸው፣ የየራሳቸው ፕሮግራም አላቸው፣ የየራሳቸው መዋቅርም አላቸው። ስለዚህ በአጠቃላይ እንግዲህ የዚህ ቡድን ዋና አላማ አንደኛ በአውስትራሊያ እና በኒውዚላንድ የሚገኙ ኢትዮጵያውያን እና ቱል ኢትዮጵያውያን በቀጥታ የኢዳሴ ጉዳይ ግንዛቤ እንዲያገኙ፣ በሁለተኛ ደረጃ ደግሞ እነዚህንም በአውስትራሊያና በኒውዚላንድ የሚገኙት የፓርላማ አባላትን ዘንድ በመድረስ ስለ ኢዳሴ ትክክለኛ ግንዛቤ እንዲያገኙ የማድረግና ከሌሎቹ ቡድኖች ጋር በተለይ ከሁለቱ ቡድኖች ጋር ቀደም በተገለጸው መሰረት ከነሱ ጋር በቅንጅት በመስራት የኢዳሴ ጉዳይ ለማጠናቀስ በሚያስችልበት ሁኔታ በጋራ ለመረባረብ እና በጋራ ለመስራት ጭምር የተቋቋመ ቡድን ነው። አቶ አለማየሁስ በእናንተ በኩል የሎቢ ቡድኑ ከመስረታዊ ጀምሮ እስካሁን ድረስ ምን አይነት እንቅስቃሴዎችን እያካሄደ ይገኛል? አመሰግናለሁ አቶ ካሳሁን ይህን ድር ስለሰጠህን። አቶ አቡላ እንደጠቀሰው ይህ የሎቢና የሶሻል ሚዲያ ቲም ዋናው ስራውና አላማው አንደኛ ይህን ህዳሴ ግድብን በተመለከተ በኢጅፕት ሱዳን፣ እና ኢትዮጵያ መካከል ያለ ትልቅ ዲስፒዩት አለ፣ ክርክር አለ ያንን በተመለከተ ኢጂፕሽያኖች የተለየና ሮንግ የሆነ አካሄድ ይሄዳሉ። ያንን የኢትዮጵያን አቋም በተመለከተ ደግሞ የውጭ ሀገር ፖለቲካዎች በተለይ እዚህ አውስትራሊያ እና ኒውዚላንድ የሚኖሩ የመንግስት መስሪያ ቤቶች ወይም ተወካዮች በዚህ ነገር ላይ ተጽዕኖ ማድረስ ይችላሉ የሚባሉ አንዳንድ የግል ተቋማቶችም ሆኑ ከኢትዮጵያ ጋር ጥሩ ምክክር ያላቸውን አንደርስታንድ እንዲያደርጉ ወይም በቂ የሆነ መረጃ እንዲኖራቸው የኢትዮጵያን አቋም በትክክል መግለጽ ነው። ሁለተኛው በዚህ በአውስትራሊያ እና በኒው ዚላንድ የሚኖሩ ትውልደ ኢትዮጵያን የአባይን ግድብ ስራ ፍጻሜ እና ድርሻ በተግባር በእርዳታ መልክ ተገንዝበው በእርዳታ ማድረግ የሚገባቸውን ነገር እንዲያደርጉ በዚያ በኩል አስፈላጊውን ቅስቀሳ ማድረግ ነው። እነዚህ እንግዲህ የመጀመሪያዎቹ አላማዎቻችን ናቸው። እንግዲህ ከአላማዎቻችን ጋር ስንነሳ ምንድን ነው እስካሁን ያደረግነው ለሚለው፣ አንደኛ የራሳችን የሆኑ ሁለት አይነት እቅዶች አሉን። በአጭር ጊዜ የሚፈጸም እቅድ እና በረጅም ጊዜ የሚፈጸሙ እቅድ ይዘናል። ምክንያቱም የአባይ ጉዳይ ትንሽ ጊዜ የሚጨርስ ከሆነ እስከሚጨርስበት ጊዜ ድረስ ሁላችንም በዚያ ላይ ትብብር ለማድረግ በሚያስችለን በረጅም ጊዜ እቅድ ውስጥ ያካተትናቸው ስራዎች አሉ። እዚህ አይነት መልኩ ነው። በቀጥታ እንግዲህ ለመስራት እየተዘጋጀን ነው። ቅድመ ሁኔታዎችንም እያስተካከልን ነው። አቶ ዳግማይስ በእናንተ በኩል የሚዲያው ቡድን ከተመሰረተ ጀምሮ እስካሁን ምን አይነት ክንዋኔዎችን አድርጓል? እስካሁን እንደሚታወቁ በሚዲያ ኢትዮጵያ የራሷን አቋም በትክክል ለማስረዳት ብዙ ጊዜ ሚዲያዎችን ስንጠቀም አነት ና ብዛ ድክመት አለና ያንን ድክመት ለመድፈን ታስቦ የተቋቋመ ግሩፕ ነውና ለጊዜው በሶሻል ሚዲያ ፌስቡክ፣ ትዊተርና ዩቲዩብ ላይ ፕሬዘንት እንዲኖረን ታስቦ የተሰራ ነው። ከዛ ጎን ለጎን ደግሞ የራሳችን ዌብሳይት አቋቁመን በዌብሳይት ህዝቡን ተደራሽ ተደራሽ የሚሆነው ህዝብ ኢትዮጵያና ትውልደ ኢትዮጵያውያን ብቻ ሳይሆን ማንኛውም በአባይ ወንዝ በአባይ ግድብ ላይ ኢምፓርሻል የሆነ ገለልተኛ የሆነ ሳይንቲፊክ ጥናቶችም ሊሆን ይችላል መረጃዎችን ማግኘት ለሚፈልግ ሰው ሁላ፣ የመረጃ ቋቱ ነው እንዲያገለግል ዌብሳይትም ጎን ለጎን አብረት እየሰራ ነው። በቅርቡ ይጠናቀቅና ያው አብሮ አንድ ላይ ሎንች ይደረጋል ማለት ነው። ጊዜው ያ ነው፣ እየሰራ ነው። ሶስቱ አሁን እንደተነሳ በሁለቱም ቡድን በኩል ውጥኖች ተካሂደዋል። የሎቢና ሶሻል ሚዲያ ዋነኛ አንኳር የሆኑ ውጥኖች ምንድን ናቸው? ዋና ያሉት አንደኛ በተለይ ዌብሳይት በማዘጋጀት እና ዌብሳይትም ዝግጅት እየተከናወነ ነው እና በዚህ በዌብሳይት ደረጃ በተለይ ለኢትዮጵያውያን እና ቱል ለኢትዮጵያውያን ተደራሽነት ማድረግ የሚቻልበት ሁኔታ ጭምር ለመንቀሳቀስ ነው። ኢንፎርሜሽኖች እንዲያገኙ ስለ አባይ ትክክለኛ ግንዛቤ ማግኘት የሚችሉበት ፕላትፎርም ለማዘጋጀት እንቅስቃሴ እየተደረገ ነው። በሌላ በኩል ደግሞ በሎቢ በኩል አጠቃላይ በተለይ ደግሞ እነማን ናቸው መድረስ የሚገባን የምለው ነገር ጥናት እየተደረገ ነው እና በዚህ ጥናት እንግዲህ ያው እነማን አኳዎች ማድረግ እንዳለብን በተለይ ደግሞ የኢትዮጵያን አቋም በማንጸባረቅ በኩል ድጋፍ ሊያደርጉልን የሚችሉት ቡድኖች እና ክፍሎች አካላት እና ደግሞ በጣም ተጽዕኖ ሊያሳድሩ የሚችሉ ሰዎች እነማን ናቸው የሚሉ ነገር በዝርዝር ኦልሬዲ ስራዎች እየተከናወኑ ናቸው። እና እንግዲህ ይህ በአጠቃላይ በሎቢና በሶሻል ሚዲያ አንጻር ስራዎች እየተከናወኑ ናቸው። በአጭር ጊዜ እና በረጅም ጊዜ የሚከናወኑ ተግባራት ተቀምጠዋል እና ያ እንግዲህ በአጠቃላይ ወደ ተግባር ውስጥ ገብተናል። ስሩ ነገሮችም እየተሰሩ ናቸው። ስለዚህ በዛ መልኩ እንግዲህ ተጠናክረን የሁለተኛው የውሃ ሙሊት በሚቀጥለው ዓመት ለማየትና ያንም ደግሞ የኢትዮጵያ ሕዝብ እንዲቀዳጅም ጭምር ከወዲሁ በእኛ በኩል ሊደረግ የሚገባቸው ስራዎች እየተሰሩ ናቸው ማለት ነው። አቶ አለማየሁ በተለይ በሎቢ ቡድኑ በአጭርና በመካከለኛ ጊዜ በዝርዝር የያዛቸው ጉዳዮች ምንድን ናቸው? አመሰግናለሁ ካሳሁን። ይህንን የአጭር ጊዜ እቅድ በተመለከተ የዚህ ሀገር የመንግስት መስሪያ ቤቶች በፌደራል ሌቭልም ሆነ በስቴት ሌቭል ከዚህ ጉዳይ ላይ ግንኙነት ያላቸው ዲፓርትመንቶችን በመድረስ የኢትዮጵያን አቋም በማስረዳት በውጭ የሚካሄደውን ፕሮፓጋንዳ ለመቅረፍ በሚያስችል መልኩና እውነታዊ የሆነውን ነገር ሰዎች እንዲያውቁ ለማድረግ በዚያ በኩል አስፈላጊ የሆኑ ጽሁፎችን ማዘጋጀት። ፌስ ቱ ፌስ፣ በሚደረስበት ፊት ለፊት በሚገናኝበት ሁኔታ ላይ የተለያዩ ኃላፊዎችን ማግኘት፣ ጥናታዊ ጽሁፎችን ማውጣት እንደዚህ እንደዚህ አይነት ዝግጅቶች እየተደረጉ ነው ያሉት። ሌላው በሎንግ ተርም ልናደርግ የምንችለው ነገር ምንድን ነው? የአባይ ጉዳይ ረጅም ጊዜ የሚወስድ ነው። ያንን በተመለከተ እንግዲህ ሕዝባችንም ከፍተኛ የሆነ ርብርቦሽ አድርጎ በተለይ ትውልደ ኢትዮጵያኖች መሆኑ የተለያዩ ኢትዮጵያን ለመደገፍ የሚችሉ ኖን ገቨርንመንታል ኦርጋናይዜሽኖችን ቢሆኑ እነሱ ጋር ያለንን ግንኙነት አጠናክረን በመቀጠል የአባይን ግድብ የጀመርነው ነው ራሳችንን የምንጨርሰውም ራሳችን ስለሆነ የአባይ ግድብ መጨረስ ደግሞ ለሀገራችን የሚሰጠው አሉንታዊ የሆነ ኢኮኖሚያዊና የኢንዱስትሪ ዝመና ጋር ቫሊዩ ምክንያት ስላለው ያንን እንደምንም ብለን ማስጨረስ የምንችልበትን የገንዘብ ድጋፍ ለማግኘት ማሰባሰብ ነው። ከዚሁ በተጨማሪ እዚሁ አጭር እቅዳችን ላይ በቅርቡ ሴፕቴምበር አስራ ሶስት በጣም ጠቃሚም የሆነ የገንዘብ ማሰባሰቢያ ፕሮግራም አለ። በተለይ ትውልደ ኢትዮጵያኖችን በአውስትራሊያና በኒውዚላንድ የሚኖሩ የተለያዩ ፓምፕሌቶችን እና ብሮቸሮችን ልከናል በኦንላይን ስለዚህ በዚያ ቦታ ላይ አስፈላጊ የሆነ ከገንዘብ ማሰባሰቢያ ኮሚቴ ጋር አብሮ በመተባበር ይህንን ማድረግ የሚገባንን እና ለአባይ ፕሮጀክት ወይም ለህዳሴ ግድብ ፕሮጀክት ፍጻሜ ሊረዳ የሚችል የገንዘብ ማሰባሰቢያ ፕሮግራም አለ። በዚያም በፕሮግራም ሁላችሁም ኢትዮጵያውያኖች በእነዚህ በሁለቱ ሀገር የምትኖሩ በዚህ ጉዳይ ላይ እንድትሳተፉና አቅማችን ያደረገውን የምንችለውን ነገር አድርገን አሻራችንን መጣል እንድንችል በዚሁ አጋጣሚ ጥሪ ማድረግ ፈልጋለሁ። አቶ ዳግማዊስ በእናንተ በኩል በዚህ በሚዲያው ቡድን በኩልስ ተከታይ የሆኑ አጭርና የረጅም ጊዜ የስራ መርሃ ግብሮቻችሁ ምንድን ናቸው? እኛም አጭርና ረጅም ጊዜ እቅዶች አሉ። አጭር ጊዜ እቅዶች በሶሻል ሚዲያው ላይ ፕሬዘንስ መኖር ነው። እና የተለያዩ ዜናዎችን ከአባይ ግድብ ጋር በተያያዙ ከአባይ ወንዝ ጋር በጥቅላ በተያያዙ ዜናዎችን ለህዝቡ ተደራሽ ማድረግ ነው። እንቅስቃሴዎች፣ የተለያዩ የመዋጮ እንቅስቃሴዎች፣ ለምሳሌ የቦንድ ሽያጭ እንቅስቃሴዎችን ህዝቡ ጋር በተለያዩ ግሩፖች የሚዘጋጁትን ፕሮግራሞች ለህዝብ እንዲደርስ ማድረግ ነው። በሶሻል ሚዲያ ማለት ነው። የረጅም ጎሉ ደግሞ ግባችን ደግሞ በዩቲውብ እና በተለያዩ የሶሻል ሚዲያ የዌብሳይቶቻችን ምሁራንን ኢንተርቪው ማድረግ ነው። የሳይንቲፊክ ምሁራኖች አሉ ሎ የህግ ባለሙያዎች አሉ። እነሱን ኢንተርቪው ማድረግ እና የኛ የኢትዮጵያ የአባይ ግድባችን የፍትሃዊ የሆነ መሆኑን ኢንተርቪው ማድረግ ነው። እነዚህ ሰዎች ከዛም በዘለለ ዶክመንተሪዎችን መስራት ነው። ከዛ በዘለለ አቶ ካሳሁን አቶ አለማየሁ አቶ አለማየሁ እንዳለው የተለያዩ ሳይንቲፊክ ሪሰርቾች እና የተለያዩ አርቲክሎች የሚባሩ እነሱን ለተጠቃሚው ለኢትዮጵያ ትውልድ ኢትዮጵያውያኑ፣ እና ከዛም በዘለለ ደግሞ ለማንኛውም በዚህ ጉዳይ ላይ ተረስድ የሆነ ሰው የሚያገኝበትን መንገድ ማመቻቸት፣ እነዚህም አርቲክሎች ለእነሱ ተደራሽ ማድረግ ነው። ይሄ ነው። አጨናሪጅ ክሎቻችን አቶ አቡላ አግዋ በአውስትራሊያ እና ኒውዚላንድ የህዳሴ ግድብ የሎቢ እና ሶሻል ሚዲያ ሰብሳቢ አቶ አለማየሁ በዛብህ የሎቢ ሰብሳቢ አቶ ዳግማዊ ብርሃኑ ስለ ቃለ ምልልሱ እናመሰግናለን። ውጥኖቻችሁ ዕውን እንዲሆኑ መልካም ምኞታችን ነው። በጣም እናመሰግናለን። መልካም አዲስ ዓመት ከማህበረሰብ ለማህበረሰብ